The Voice of America VOA Yig Yami Radio Tabiano <music> የበኩልን ያስታውጦ ለማድረግ ነው ለሀገሬ ከትራቱ ሩጫም ደግሞ እስ ጠጥቼ በመረቶን ሀገሬን ላስጠራ ብዬ ያው እቅድ ነበረኝ። ይሄ እቅድ ደግሞ ዛሬ የተጀመረ ሳይሆን ያው ሎንግ ታይም የነበረው ነው። በፊቱ ለእኛ በጣም የቅርብ ተፎካካሪዎቻችን ኬንያዎች ናቸው። ለእነሱ ድጋፍ ይሆናቸዋል። ይሄ የእኛ መወጋገት ለማራፋ ብሌቶች እርግጠኝነት ከባድ፣ ምክንያቱም ጊዜው በጣም አጥሯል። ብራዚል ውስጥ የሚካሄደው የዘንድሮ ሪዮ ኦሊምፒክ 2016 የኢትዮጵያ አትሌቶች ምርጫ ውዝግብ አስነስቷል። ለመሆኑ እንዲህ ያሉ ውዝግቦች ለምን በአትሌቲክስ አካባቢ ይኖራሉ? ሰፋ ያለ ቅንብር ይኖረናል። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22፣ እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። እለተሰንበት ቅዳሜ ሰኔ 4 ቀን 2008 ዓ ም ነው ከዜናዎቹና ከልዩ ፕሮግራሙ በኋላ የቀረውን ጊዜ በሙሉ የሙዚቃ ቃና ተረክቦ እስከ ማጠቃለያ ዜና ያማሸናል። ፕሮግራሙን ንጉሡ ታምረ ይመራል፣ ሰለሞን ክፍል ያስተናግዳሉ። አብራችሁን ታመሹ ዘንድ የአክብሮት ግብዣዬ ነው። አሁን በቅድሚያ ያለም ዜና። ጤና ስጥል እንደምን አምሽታችኋል። ዜናን የማሰማው አዲሱ አበበ ነኝ። ሶማሊያ ውስጥ የሚገኘው አልሻባብ ታማኝነታቸውን ያጎደሉና ፀረ እስላም ያላቸውን ከኬንያ የተመለመሉ ሁለት አባሎችን በሞት ቀጣ። ቪኦኤ የሶማልኛ አገልግሎት እንደዘገበው ሰዎቹ የተገደሉት በሶማሊያዋ ደቡብ ጁባ ትናንት አርብ በተመሳሳይ ሰዓት ነው። እንዲሁም በቤይ ክልል በትናንት ሁለት ለሶማሊያ ለኬንያና ለዩናይትድ ስቴትስ የደህንነት መስሪያ ቤቶች ሰልላቸዋል የተባሉ ሌሎች አራት ሰዎች በሞት መቀጣታቸው ታውቋል። በሞት የተቀጡት ሁለቱ ኬንያውያን አብዱላህ አብዱልሐሚድ ፋራጅ እና ጃረድ ማኦኮ ኦማምቢያ መሆናቸው ተገልጧል። በእስላማዊ መንግሥት ነኝ ባዩ አማጺ ኃይሎች የተያዘቸዋን የሊቢያዋን የወደብ ከተማ ሲርትን ለማስለቀቅ ተቃርበናል ይላሉ ከሊቢያው የአንድነት መንግሥት ጋር የቆሙ ኃይሎች። የፈረንሳይ ዜና አውታር እንደዘገበው የእስላማዊ ኃይል ማዕከላዊ ሕዝብ በሚገኝበት በአይሲሱ በኦገዱጉ ጉባኤ ማዕከል አቅራቢያ ከባድ የተኩስ ልውውጥ ተካሂዷል። የሊቢያው አንድነት መንግስት ቃል አቀባይ አህመድ ሀዲያ ትናንት አርብ ለአሶሺየትድ ፕሬስ በሰጡት ቃል ውጊያው ወደ ፍጻሜ ብሎም ወደ ድል ተቃርቧል ብለዋል። የባንግላዴሽ ባለስልጣናት እንዳስታወቁት በብሔራዊ ደረጃ በጀመሩት አሰሳ 37 ተጠርጣሪ ጂሃዲስቶችን ዛሬ ቅዳሜ በቁጥጥር ስር አዋሉ። ይህ እርምጃ የተወሰደው ተከታታይ ጥቃትና ግድያ በአናሳዎች እንዲሁም በሃይማኖት ተሟጋቾች ላይ ከደረሰ በኋላ መሆኑም ታውቋል። በአብዛኛው ሙስሊሞች በሚኖሩበት አካባቢ በተጀመረው ጸረ ነውጠኞች አሰሳ የዛሬዎቹ ተጠርጣሪው ተጨምረው ጠቅላላ በቁጥጥር ስር የዋሉትን ጂሃዲስቶች 2500 ያደርሰዋል። አንድ ጠመንጃና በርካታ ጥይቶች በፖሊስ ቁጥጥር ስር እንደዋሉም ተገልጧል። የባንግላዴሹ የፖሊስ አሰሳ የተጀመረው ጠቅላይ ሚኒስትሩ ሼክ ሀሲና እያንዳንዱን ጂሃዲስት በእጃችን ማስገባት አለብን ብለው ከዛቱ አንስቶ ነው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለፖርቶሪኮ ኢኮኖሚ መደጎሚያና ዕዳ ማቃለያ ይሆን ዘንድ የቀረበውን ሕግ የመወሰኛው ምክር ቤት በፍጥነት እንዲያጸድቀው አሳሰቡ። ፕሬዚዳንቱ ጥያቄውን ያቀረቡት ዛሬ ቅዳሜ ባስተላለፉት ሳምንታዊ የራዲዮ መልእክታቸው ነው። ሚስተር ኦባማ ይህንን ሕግ የተወካዮቹ ምክር ቤት እንዳሳለፈው አመልክተው መወሰኛውም ተመሳሳይ ውሳኔ በአፋጣኝ እንዲያሳልፍ አሳይስ አሳስበዋል። ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን ምስራቃዊ አፍጋኒስታን ባደረሰው ጥቃት አንድ የወረዳ ፖሊስ ጣቢያ አዛዥን ጨምሮ ቢያንስ ስድስት የደህንነት ኃይሎችን እንደገደለ ባለሥልጣናት አስታወቁ። ከፓኪስታን ጋር በሚዋሰነው ናንግራሃር ክፍለ ሀገር ውስጥ በምትገኘው ሃስካሜና ወረዳ ጣቢያ ያነጣጠረው ጥቃት በትንሹ ለ15 የዳኢሽ ነፍሰ ገዳዎች ሞት እና ለሰባቱ መቁሰል ምክንያት መሆኑን አንድ የመንግሥት ቃል አቀባይ አመልክቷል። የአፍጋኒስታን ወታደሮች ጥቃቱን በድል የተወጡት ተጨማሪ ኃይል ወይም አጋዥ ኃይል በፍጥነት በመምጣቱ መሆኑን ለቪኦኤ የገለጠው ቃል አቀባይ ቢያንስ ስድስት የፖሊስ አባላት መሞታቸውንም አልሸሸገም። በመጨረሻም ከፍተኛ የዩናይትድ ስቴትስ ባለስልጣናት ፓኪስታን ውስጥ ከሚገኙ አቻቸው ጋር መወያየታቸው ተሰማ። ውይይቱ ትናንት የአፍጋኒስታኑን ታሊባን ሹም ፓኪስታን ውስጥ የተገደለውን የሰው አልባ አውሮፕላን ጥቃት ጨምሮ ሻክሮ የነበረውን የጋራ ግንኙነት በማድረስ ላይ ያተኮረ እንደሆነም ተመልክቷል። የፓኪስታኑን ልዑክ ቡድን የተመራው ጠቅላይ ሚኒስትሩ የውጭ ፖሊሲ አማካሪ በሆኑት ሳርታጅ አዚዝ ሲሆን በዩናይትድ ስቴትስ በኩል ደግሞ ሁለት ከፍተኛ ባለስልጣናት እንደሚገኙ ተገልጧል። ደስታ ተዋለን ዜና በዚህ አበቃ ዜናዎቹን ስማን አመሰግናለሁ አሁን የሪዮ ኦሎምፒክ የኢትዮጵያ ተሳታፊ አትሌቶች ምርጫና ውዝግቡ ብራዚል ውስጥ የሚካሄደው የዘንድሮው ሪዮ ኦሊምፒክ 2016 ሊደረግ 57 ቀናት ብቻ ቀርተውታል። እንደ ኢትዮጵያውያን አትሌቶች አገላለጽ ይህ ጊዜ ለአትሌቶች የመጀመሪያ ልምምድ ጊዜያቸውን አጠናቀው ለሁለተኛ ልምምድ የሚዘጋጁበት ነበር። በኢትዮጵያ ግን በአትሌቶችና በፌዴሬሽኑ መካከል በአትሌቶች ምርጫ ምክንያት በተፈጠረ አለመግባባት ውዝግብ ላይ ናቸው። ለውዝግቡ መነሻ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ለምርጫ የሚያበቃውን መስፈርት ከአንድ ዓመት በፊት ማሳወቅ ሲገባው አትሌቶቹ በቀደመው መስፈርት ዝግጅት ካደረጉና ለምርጫ ራሳቸውን ካዘጋጁ በኋላ ከምርጫው ውጤት እኩል አስታውቋል የሚል ነው። በተጨማሪም መስፈርቱ ከዚህ በፊት ያልነበረና ውጤት ለማምጣት ዋስትና የማይሰጥ ነው። በአስር ቀን ውስጥ ሁለት ጊዜ ምርጫ መካሄዱንም ይቃወማሉ። በአጠቃላይ ምርጫውን ያካሄደው ኮሚቴም ሆነ በፌዴሬሽን ውስጥ ያሉት አመራሮች የብቃት ማነስ ችግር አለባቸው የሚለው የበርካታ አትሌቶች ቅሬታ ነው። ባልደረባችን ጽዮን ግርማ አትሌት ኃይሌ ገብረሥላሴን ቀነኒሳ በቀለንና አትሌት መሰለች መልካሙን እንዲሁም ጉዳዩ የሚመለከታቸውን አነጋግራ ተከታዩን ዘገባ አጠናቅራለች። 9,600 meters, 2500 meters remaining. Gabri Selassie who's done an awful lot of this pacemaking. ብራዚል ውስጥ የሚካሄደው የዘንድሮ የሪዮ 2016 ኦሎምፒክ ውድድር 55 ቀናት ብቻ ቀርተውታል። ለሰላሳ አንደኛ ጊዜ ለሚካሄደው የሪዮ ኦሎምፒክ ተሳታፊነት በተለይ በማራቶን ውድድር ኢትዮጵያን ወክለው እንዲሳተፉ የተመረጡ የሴትና የወንድ አትሌቶች የምርጫ መስፈርትና የአመራረጥ ሁኔታ ውዝግም ማስነሳ ከጀመረ ሰንበት ብሏል። የውዝግቡ መነሻ ፌዴሬሽኑ አትሌቶችን በማራቶን ውድድር የመምረጫ መስፈርት መሰረት መለመልኳቸው ያለውን የሴቶችና ወንድ አትሌቶች ዝርዝር ካሳወቀ በኋላ ነው። እንደ አትሌቶቹ ገለጻ ቀደም ሲል ሲሰራበት የነበረው የውድድር መስፈርት የአንድ አትሌት ወቅታዊ ብቃት ነው። ይህም ማለት አንድ አትሌት በአንድ አመት ጊዜ ውስጥ በአንድ የሜጀር ውድድር ማለትም ለንደን፣ ቶኪዮ፣ ኒውዮርክ፣ በርሊን፣ ቺካጎና የዓለም ሻምፒዮን ላይ ተሳትፎ ያስመዘገበው ውጤት እንዲሁም በማይነር ሁለተኛ ደረጃ ማለት ነው። የማራቶን ውድድር ቦታዎች ቤጂንግ፣ ሻንጋይ፣ ዱባይ፣ ኢስታንቡል፣ ሃምቡርግና ሌሎችም የማራቶን ውድድሮች ላይ ተሳትፈው ያገኙት ዝርዝር ነጥብ ይያዝላቸዋል። የአሜሪካ ድምጽ ያነጋገረው አትሌት ቀነኒሳ በቀለ በዚህ መስፈርት መሰረት ከጉዳቱ አገግሞና ከፍተኛ ዝግጅት አድርጎ ለንደን ማራቶን በመሮጥ ፈጣን ሰዓት አስመዝግቦ አሸናፊ ሆኗል። እንዲሁም ሌላ ያነጋገርናት አትሌት መሰለች መልካሙ በኦሎምፒክ ለመመረጥ የሚያስችላትን ውድድር አድርጋ ሀምቡርግ ላይ ጥሩ ሰዓት በማስመዝገብ አንደኛ ወጥታለች። የእነዚህ ሁለት አትሌቶችና የሌሎች አትሌቶች ቅሬታም የሚጀምረው እዚህ ላይ ነው። ፌዴሬሽኑ አትሌቶቹን ለመመልመል የነበረውን መስፈርት ድንገት ቀይሮ አትሌቶቹ አንድ አመት ሙሉ ሲዘጋጁ ከከረሙበት መስፈርት የተለየ እንዳወጣ ይናገራሉ። በተጨማሪም የተመረጡ አትሌቶች ስም ዝርዝር ሲገለጽ የአትሌት ቀነኒሳ ስም አስቀድሞ ተገልጾ አስር ቀን ውስጥ ድጋሚ በወጣው ዝርዝር ውስጥ ግን ቀነኒሳ ሳይካተት ቀርቷል። እኔም ሄጄ ለንደን ሮጬ ያስመዘገብኩት ሰዓት በዚህ ዓመት ከተሮጦ በሜጀር መረቶን ያው የኔ ሰዓት አንደኛ ነበርና በዚህም ምክንያት ነው ያው እኔም ጥያቄ ኮምፕሌን እያቀረብኩ ከምንም ተነስቼ አይደለም ያው ተወዳድሬ በወቅቱ ብቃት ላይ አሉ ከተባሉት አትሌቶች ባልተናነሰ ሰዓት ስለሮጥኩ በጣም ፈታኝ የሆኑ ውድድሮች ውድድር ለንደን መረቶን ላይ ሮጬ ያስመዘገብኩት ሰዓትና ውጤት ያው ጥሩ በመባሉ ነው። አትሌት ቀነኒሳ እንደሚለው መስፈርቱ ብቃት ላይ ያተኮረ ሳይሆን አንዳንድ አትሌቶችን ለመጥቀምና አንዳንዶችን ለመጉዳት በማሰብ በአትሌቲክስ ፌዴሬሽን አካባቢ ያሉ ሰዎች በፈቃዳቸው የሰሩት ነው ይላል። ያውቅ ቤታችን እዚህ ላይ ነው። አንደኛ ከዚህ በመነሳት በመጀመሪያ ምርጫ ላይም ኮምፕሌን በምነሳበት ሰዓት ምርጫውን ሁለት ሶስት ቀያይሮታል። ምንም ምርጫው ያልተካተቱትን ልጆች አምጥቶ አንደኛ ላይ አድርጎ የመረጡበትም ወቅት ነበረ። ምክንያቱም ይሄ መጀመሪያውኑ ስህተቱ ባልተሰራ ነበረ። ለምን መጀመሪያ ያልመረጡትን አትሌት አንደኛ አድርጎ መረጡ? ሳይሆን ሁለት መቃየር ሶስት ምርጫውን መቃየር ያመጡበት እዛ ላይ ምን ጥያቄዎች ይችላሉ ነው እና ይሄ ምንን ያመላክታል? ያው እንግዲህ ወይ በሞያ ማነስ ይሁን አውቆ ይሁን ያው ለምን ይህን እንደተደረገ ያው ግልጽ ስላለ ነው ነው። ያው ኮምፕሌኑም የነበረው አትሌቲክስ ፌዴሬሽኑ ቅሬታ ከቀረበበት ጉዳዮች አንዱ የቀረበውን መስፈርት አዘግይቶ ማውጣቱ ነው። የስፖርት ጋዜጠኛው ታደለ አሰፋ ጉዳዩን ሲከታተልና ሲዘግብ ቆይቷል። ፌዴሬሽኑ ያወጣውን መስፈርት ያስረዳል። የኢትዮጵያ አትሌቲክስ ፌዴሬሽን በተለይ ለዘንድሮ የሪዮ ኦሎምፒክ ብሎ በጣም ቢዘገይም አውጥቶት የነበረው መስፈርት ምንድን ነው? በዓለም ሻምፒዮና በአንድ ሜጀር እንዲሁም ደግሞ በሁለተኛ ሜጀር በሚባሉ ውድድሮች ላይ የተሳተፉ አትሌቶች ሀያ አምስት እና ሀያ ነጥብ እንደሚሰጣቸው እንዲሁም ከመስከረም አንድ እስከ ሚያዚያ አስራ አራት ባሉት ጊዜያት ውስጥ ነው እነዚህ ውድድሮች መደረግ አለባቸው ብሎ ያስቀመጠው። በሶስት ማራቶን የማያወዥ ውጤት ለሚያመጣ አስር ፐርሰንት እንደሚሰጥ የውድድር ወቅት የሚያጋጥሙን መሰናክሎችን ማለፍ የሚችል በሚል አምስት ነጥብ የማገገሚያ ጊዜ አንድ በሁለት በአንድ ማራቶን መካከል ከአንደኛው ወደ አንደኛ የሶስት ወር ጊዜ አለው የሚለውን አምስት ነጥብ፣ እነዚህን የመሳሰሉ ነጥቦችን ነበረ አውጥቶ እንደ መስፈርት አስቀምጦ የነበረ። ሆኖም ግን የተመረጡት አትሌቶችን ግን አሁንም ያሉትን አትሌቶች ከነዚህ መስፈርቶች አንጻር ተቀመጠውን ቅደም ተከተል አይጠብቅም ነው ትልቁ መከራከሪያ ርስ ሲሆነው አትሌት ቀነኒሳ ሁለት ዓመት ወደ ኋላ ሄዶ ብቃትን በመፈተሽ የሚገኝ ውጤት ወቅታዊ ብቃትን አያሳይም ይላል። ትኩረት መደረግ የነበረበት ቅርብ ጊዜ በተደረገ ውድድር የተገኙ ውጤቶች ላይ ነበር ይላል። ምክንያቱም ሁለት ዓመት ወደ ኋላ ሄዶ የዛሬ ሁለት ዓመት የተሮጠው ብቻ ዛሬ ይሮጣል ማለት አይደለም። ምክንያቱም የሰው ልጅ እስከሆነ ድረስ ሰው ጥሩ ብቃት ላይ የሚሆንበት ጊዜ ሊኖር ይችላል፣ የሚወርድበት ጊዜ ሊኖር ይችላል እና ያንን ያንን ኮንሲደር ማድረግ ነበረባቸው። አትሌት ቀነኒሳ ለምርጫ ኮሚቴ ውስጥ የተካተቱት ሰዎች ከአትሌቲክስ ሙያ ጋር በቀጥታ ግንኙነት የሌላቸው እንደሆኑ ይናገራል። እንዲህ ያለው ዝግብ ሊያስነሳ የሚችል ችግር የተፈጠረውም ጉዳዩን የሀገር ጉዳይ አድርጎ ካለማሰብ እንደሆነ ይዘረዝራል። እዚህ ውስጥ የተካተቱት ሰዎችም ከፊሉ ያው የግል በቀሉን የሚወጣም ሰዎች ይኖራሉ። እዚህ ውስጥ የተቀመጡ ሰዎች አንዱ አንዱን ያው ምናልባት አሰልጣኙም ሊሆኑ ይችላል። እንደገና ደግሞ በዚህ ምርጫ ውስጥ ኮሚቴ ውስጥ የተካተቱት ሰዎች ሊሆኑ ይችላሉ። በቃ የግል ቂምም ያለው ሰው በዚህ ቦታ ላይ ያው ቦታ ላይ ስላለ እስካለ ድረስ ያው የብቀላ ስራ ነው የሚሰራ። ማለት ይሄ በግልጽ የታየ ነገር ነው። የመገፋፋት ስራዎች ይሰራሉ። ምክንያቱም የመጠቃቀም ሌላውን ጎድቶ ሌላውን የመጥቀም የመጠቃቀም ስራዎች ሊኖሩ ይችላሉ። መስፈርቱን እንደምታሟላ እያወቀች ባለመመረጧ ቅሬታ እንዳደረባት የገለጸችው ሌላዋ አትሌት መሰለች መልካሙ ቀደም ሲል በነበረው የመምረጫ መስፈርት መሰረት ለመመረጥ ብቁ ነበርኩ ትላለች። አዲስ ነገር ነው ለእኛ የሆነብን። እኛ በፊት የኦሎምፒክ አለም ዋንጫ ሲመጣ ተዘጋጅተን፣ ያው ወቅታዊ ፐርፎርማንስ ነው ብዙ ጊዜ የሚታየው እንደ ማንኛውም ሀገር እና በወቅታዊ ብቃታችን እንመረጣለን ብለን ሰርተን ተዘጋጅተን ውድድሮችን አድርገን ጥሩ በሆንበት ሰዓት ያው የአሁኑ ውጤታችሁ እያዘላችሁም አመት እና ከሁለት አመት ወደኋላ ሄደን ነው የሚታየው ተባለ እና ያ ትንሽኛም በጣም ቅር አሰኝቶናል። ምክንያቱም አይደብሌ ስራሱ የምን የሚኒማ ሲያወጣ ወቅታዊ ፐርፎርማንስ ሳይቱ ሲለቅ ራሱ ከሁለት ሺ አስራ አምስት እስከ ሁለት ሺ አስራ ስድስት ብሎ ነው መስፈርት እንኳን ለሪዮ ኦሎምፒክ ያወጣው። እነሱ ግን ሁለት ሺ አስራ አራት ብለው ወደኋላ ሄደዋል። ይሄ በእርግጥ ተደርጎም ታይቶም አይታወቅም፣ አዲስ ነገር ነው ለእኛ በዚህ ላይ ደግሞ ያው እኛ ከተወዳደር በኋላ ነው መስፈርቱ የወጣ። መስፈርቱ ከወጣ በኋላም ቅሬታችሁን አቅርቡ ተብሎ ቅሬታችንን ስናቀርብ እንደገና ቅሬታችንን አይተው እራሱ መስፈርቱን የቀየሩበት ሁኔታ ነው ያለው። መስፈርቱን ከዚህ ቀደም ቀደም ብሎ ቢወጣ ኖሮ እኛም ተዘጋጅተንበት ለውድድሩ ሬዲ ሆነን እንጠብቅ ነበረ። እኔ ራሱ መጨረሻ ከኦሎምፒክ የሚቀርቡ ውድድሮችን ሀምቡርግና ዱባይን አድርጌያለሁ። በዛ ነው ይመርጡኛል ብዬ ተስፋ አድርጌ እመረጣለሁ ብዬ ራሴን አዘጋጅቼ ነበረ። ያው እንደ በፊቱ ቢሆን ወይም ደግሞ እንደ ኬንያዎቹ እንደ ሌሎች ሀገራት ቢሆን እንደዛ ነበረ መሆን የነበረበት። ነገር ግን እነሱ ከሁለት ሺህ አስራ አራት ጀምረው ነው ያዩት ያንን መስፈርት ያወጡት ደግሞ ያው የሚፈልጉትን ልጆች ለመውሰድ ነው እንጂ ሌላ ምክንያት እንኳን ያላቸው አይመስለኝም። አንድ መስሪያ ቤት መስፈርት ሲያወጣ የሚያወጣው አንድ ጊዜ ነው የምትለው አትሌት መሰለች መልካሙ የኢትዮጵያ አትሌቲክስ ፌዴሬሽን ግን ለሚፈልጉት አትሌት የሚሆን መስፈርት እያቀያየሩ ሀገራዊውን ውድድር ትተው ግ ግለሰቦች ላይ ያተኮረ ስራ ይሰራሉ ትላለች። ምክንያታቸው ምን እንደሆነ እንኳን አይታወቅም ብላለች። በዚህ በርካታ አትሌቶች ተጎድተናል የምትለው መሰለች፣ ከዚህ በተጨማሪም ውዝግቡ ለሌሎች ተፎካካሪዎች ጥሩ እድል እንደሚፈጠር ትናገራለች። ለእኛ በጣም የቅርብ ተፎካካሪዎቻችን ኬንያዎች ናቸው። ለእነሱ ድጋፍ ይሆናቸዋል ይሄ የእኛ መወዛገብ። እነሱ የእኛን ውዝግብ በሚሰሙበት ጊዜ አሁን በተለያየ ጋዜጣ ላይ የሚጽፉ ጽሁፎች በቃ አሁን ለምሳሌ ቀነኒሳ ቀረ፣ በጣም የማሸነፍ እንትናችን ይጨምራል፣ እንደዚህ እንደዚህ አይነት ነገር ነው እያሉ የሚያወሩት ያሉ እና አሁን ለየኛ ድክመት ለሌሎች ሀገሮች ብርታትና ሞራል ይሆናቸዋል።

ኢትዮጵያውያን አትሌቶች ለውድድር ከመቅረባቸው በፊት በአሰልጣኝ ሰልጥነው በቡድን በመስራት ይታወቃሉ። አሁን ግን ይህ ነገር ቀርቷል፣ ይላል አትሌት ቀነኒሳ በቀለ። እንደዛ አይነት የለም። በአሁኑ ሰዓት ያው አትሌቱም የተመረጡ አትሌቶች እንኳን በቅርቡ ያው ተበታትነው በየ እንደሚታወቀው ያው በተለያዩ ኤጀንቶች አሉ፣ መናጀሮች አሉ፣ ክለብ አቋቁሞ ያው ስልጠና አቋቁሞ የሚያሰለጥኑ አሉ በየቦታው እነዛ ጋር የተመረጡ ሰዎች አትሌቱ እዛው ነው የሚሰለጥነው እንጂ በብሔራዊ ደረጃ ተሰብስቦ አንድ ላይ የማሰልጠኑ ሁኔታ የለም። እስካሁን እኔ እስከማውቀው ድረስ ከዚህ በኋላ ከተደረገ አላውቅም። እስካሁን እንደዛ አይደለም። ተበታትኖ ነው ነው የሚሰሩት እነዚህ ልጆች በስልጠና ላይም የሚናበቡት ነገር የለም። በኋላ ያው ውድድሩ ጋር ሲሄዱ ነው የሚገናኙትና ይሄ ትልቅ ጉዳት ሊያመጣ ይችላል። ምክንያቱም በቦታ ላይ ጥሩ አሰልጣኝ ተቀምጦ ልጆቹ አንድ ላይ ስልጠና ቢደረግ እያንዳንዱ አትሌት ያው ማን ከማን የተሻለ እንደሆነ ማን ብቃት ላይ እንደሚሆን እንዴት በጋራ መረዳዳት እንዳለባቸው ያው ከዛ ተጠምቶ ነው ከዛ ነው ፕሮግራም የሚሆነው። የኢትዮጵያ የማራቶን ሯጮች በኦሎምፒክ ውድድር ላይ ሲሳተፉ በብሔራዊ ደረጃ መሰልጠን በስምምነት አቁመዋል የሚለው የስፖርት ጋዜጠኛው ሰይድ ኪያር ነው። ምክንያቱም ውጤታማ ምን ሆነው በማኔጀሮቻችን በሚሰጠው ስልጠና ነው፣ በግል ውድድር ላይ ባስመዘገቡት ሰዓት ስለሆነ የሚመረጡት። ያ ያስመዘገቡት ውጤት ደግሞ በራሳቸው አሰልጣኞች የመጣ ነው። አሁን የብሔራዊ ፌዴሬሽኑ ሁለቱ አሰልጣኞችን መድቧል እንዲያሰለጥኑ እነዚህ የተመረጡትን አሰልጣኞች ሁለቱም ማኔጀሮች ናቸው እንጂ የብሔራዊ ቡድኑ አሰልጣኞች አደለም። በነገራችን ላይ በኢትዮጵያ ብሔራዊ ቡድን ውስጥ የማራቶን አሰልጣኝ የሚባል እስከዛሬ ድረስ የለም። እስካሁንም አልተመረጠም። ወደ ሪዮ የሚሄደው የማራቶን ቡድንም በዋና አሰልጣኝነት የሚመራ አሰልጣኝ የለውም። የኢትዮጵያ አትሌቲክስ ፌዴሬሽን የማራቶን ዋና አሰልጣኝ የለውም። ለምርጫ መስፈርቱም ለሌሎችም ነገሮች ትልቅ የክርክር መነሻ የሚሆነው ይሄ ነው። አሰልጣኝ ቢኖር ኖሮ አሰልጣኙ እነዚህ እነዚህ እነዚህን መርጫለሁ ይላል። የእሱና የእሱ ጉዳይ ብቻ ይሆን ነበር። ቴ ኮሚቴን አይመለከትም። ስራ አስፈጻሚን አይመለከትም። ውጭ ያለ አካል አይመለከትም። ልክ የበኳሳ አሰልጣኝ ተጫዋቾቹን ሲመርጥ መቶ ፐርሰንት ኃላፊነት ጀርት እንደመሆኑ ማለት ነው። ሌላው የአትሌቶቹ ቅሬታ በአትሌቲክስ ፌዴሬሽን ውስጥ የሚገኙት የኮሚቴ አባላትም ሆነ ፌዴሬሽኑን የሚመሩት ሰዎች ከአትሌቲክስ ጋር የተገናኘ እውቀት የሌላቸው ናቸው የሚል ነው። የስፖርት ጋዜጠኛው ታደለ አሰፋ ይህን የተመለከተ አስተያየቱን ይሰጣል። ምርጫው መስፈርት ራሱ ሲወጣ ምርጫ መስፈርቱን ያወጡት ሰዎች የማራቶን አሰልጣኝ ወይም ልምድ ያላቸው ሰዎች አይደሉም። ሁለተኛ የምርጫውን መስፈርት ያወጣውን ኮሚቴ የሚመራው ሰውዬ ደግሞ የሲቪል ኢንጂነር እንጂ በአትሌቲክስ እውቀት ያለው ሰው አይደለም። ይሄ ነው እያወዛገበ ያለው። በአትሌቲክስ ፌዴሬሽን አካባቢ እንዲህ ያሉ ውዝግቦች እንደነበሩ የሚናገረው ታደለ ውዝግቦቹ በሚነሱ ጊዜ፣ አሁን ትኩረቱ ወደ ተወዳዳሪዎች ይሁን ይባልና ከውድድሩ በኋላ ሁኔታው መልኩን ቀይሮ ስለሚመጣ ተረሳስቶ እንደሚቀር ይናገራል። በዚህኛው ምርጫ ግን ቅሬታ የሚያቀርቡ አትሌቶች ቁጥር በመበራከቱ ከአትሌቶች ስፖርቱ ይመለከተናል ከሚሉ ሰዎች የተወከሉ አስራ አንድ አባላት ያሉት ኮሚቴ ተቋቁሟል። የዚህ ኮሚቴ ሰብሳቢ ደግሞ አትሌት ኃይሌ ገብረስላሴ ነው። የዚህኛው ከዚህ ቀደም ከነበሩት ውዝግቦች እየተለየ ነው ይላል። የአሁኑ በጣም አፍጥጦ የወጣ ነው። አፍጥጦ የወጣ ስልሽ የአሁኑ የዚህ በፊቱ በቴክኒክ ዳይሬክተሩም ባሉ ሰራተኞችም በአሰልጣኞችም ይሸፈን ነበረ ማለት መልስ ይሰጠው ነበር። የአሁኑ ግን መልስ አትሌቱ አጥጋቢ መልስ አላገኘውም ነው በቃ አትሌቱ አጥጋቢ መልስ ደግሞ ባላገኘበት አሰራር ላይ ምን ብለሽ ምን እንትን መፈጸም ትችላለች? ስለዚህ ለዚህ ነው አሁን በጣም ጎልቶ የወጣው አትሌቲክስ አትሌቲክስ ፌዴሬሽን ይህን ኮሚቴ እንደማያውቀው ገልጾ ሳያነጋግራቸው ቆይቷል። እንደ አትሌት ሀይሌ ገለጻ ግን የፌዴሬሽኑ ኃላፊዎች ሐሙስ ዕለት ጠርተው አነጋግረዋቸዋል። ይህ እንዴት ሆነ? ለአትሌት ሀይሌ ያቀረብኩለት ጥያቄ ነበር። እኛ ባለን እውቅና ሬው ወይም ደግሞ ይሄ ስብስቡ አይቶች እንደሆነ ከኦሎምፒክ ሻምፒዮኖች ጀምሮ እስከ አሰልጣኞች እስከ ትንትክ ሻምፒዮን በውስጡ ያቀፈ ነው። ያ ማለት ደግሞ የግድ አንድ ፓርት አለ ማለት ነው። ሌላ ደግሞ እኔ የምልሽ ሪስፔክቱ እንዳለ ነው። በዚህ ዙሪያ እንኳን የሚገቡበት አልመሰለኝም። አንዳንድ ጊዜ ነገሮች፣ አካሄዶች እንደዚህ ሲበላሹ ገብቶ መመለስ ያስፈልጋል፣ ግድ ይላል። እኛንም እኮ አሁን አንዱ ያስገባን ጉዳይ ይሄ ነው። በቃ ነገሮች ተበላሽተዋል እና አንመልሳቸው ብለን ስለዚህ እውቅና አልሰጥም የሚባል አሰራር የለም ምክንያቱም ሁላችንም የምንታገለው ኢትዮጵያ አትሌቲክስ ፌዴሬሽንም እኛም የምንታገለው ውጤት ለማምጣት ነው። ያ ውጤት ደግሞ በጋራ ሲሰራ ነው። አትሌቱም፣ በእኛም ዙሪያ ከፌዴሬሽን ኃላፊዎች ጋር ምን ተነጋገራችሁ? አትሌት ኃይሌ ምላሽ ሰጥቶበታል። ዋናው ነጥብ የሪዮ ኦሎምፒክ በምን አይነት መንገድ ይካሄድ፣ የሪዮ ኦሎምፒክ ምርጫው ትክክል ያልሆነ ፊት ፍታው ያልሆነ ነው። ልጆችን በደንብ መመረጥ የሚገባቸውን አልተመረጡም። እንደገና ደግሞ የመረጫው መስፈርቱ የወጣው ዘግይቶ ነው። ለሱም ደግሞ ፌዴሬሽኑም እንደሰማሽው መስፈርቱ በመዘግየቱ ለሱ ይቅርታ እንጠይቃለን ብለው አንድ፣ ሌላው ደግሞ የፌዴሬሽን ውስጥ የባለሙያ ችግር እንዳለ የባለሙያው ችግር ያመጣው ችግር ነው። ይሄንን አትሌቶችን ጫ ያዛባብን ምንም ተማምነናል ተማምነናል ስልሽ ባሉት ሲሰራ በነበረበት ውስጥ ነው አሁንም ያሉት። ስለዚህ አሁን ምንድን ነው እኛም ራሳችን ልክ የኔና ጓደኞቼ ከውጭ መመልከት ሳይሆን ይህንን ጉዳይ ውስጥ ገብቶ ለመስራት ነው። ከሙያው ጋር የተቀራረበ እውቀትና ችሎታ የሌላቸው ሰዎች በአትሌቲክስ ፌዴሬሽን ውስጥ ተሰግስገዋል፣ ባለሙያ የለም የሚለውን ቅሬታ አትሌት ኃይሌም ይጋራዋል። አንደኛ በዚህ ሴክተር ውስጥ አሁን ከዱቤ በኋላ ዱቤ ከወጣ በኋላ የተዘጋጀ ሰው የለም። በወቅቱ አይሽ እሱ የተዘጋጀ የተዘጋጀ ነገር ቢኖር ኖሮ የኮቺንግ ስታፉን እና የስልጠና ትኑን በቶሎ ማቀናጀት ይቻል ነበረ። እሱ ቢቀናጅ ኖሮ ሁሉ ነገር አይመጣም አ ሁልጊዜ ቴክኒክ ዳይሬክተር ማለት ሁሉም ነገር በሰአቱ በጊዜው እንትኑን ጠብቆ አረንጅ ማድረግ ነው። ያ ነው እንግዲህ ትንሽ ክፍተት የፈጠረ የሚመስለኝ በእኔ በኩል ያ ነው። ከእኛም ጋራ ሊያጣላ ይቻለ ነውም ጥያቄያችን እሱ ነው። ከሙያው ጋራ የተቀራረበ ለምሳሌ ያለ ሩጫ ነት ያለፈ ቢሆን እንደገና ደግሞ ከስፖርቱ ጋር ለረጅም ጊዜ የቆየ ቢሆን በጣም ቀላል ያደርገዋል ነገሩ። ምክንያቱም ውስጥ ሚስጥሩን ስለሚያውቀው ለሶሉሽኑም በጣም ቅርብ ነው። አቶ ስለሺ ብስራት በአትሌቲክስ ፌዴሬሽን ከፍተኛ ህዝብ ግንኙነት ባለሙያ ናቸው። አትሌቶቹና አትሌቲክስ ፌዴሬሽን ተቀራረበው ቢሰሩ ኖሮ የተፈጠረው ችግር አይፈጠርም ነበር ይላሉ። የነበረው ነገር ምን ነበረ አሁን በተባሉት አሌቶች እና በፌዴሬሽኑ መካከል ተቀራርቦ የመነጋገር እና ተቀራርቦ ሀሳብን የመለዋወጥ የመነጋገር ክፍተት ስለነበረ ነው ይህን ጉዳይ በዛ መልክ ያዩት እንጂ፣ በአጠቃላይ አሁን ትላንትናና ሰሞኑን እንደነበረው ሁኔታ በተለይ አትሌቶቹ ታዋቂ አትሌቶች ማለት ነው እና ፌዴሬሽኑ ተቀራርበው መነጋገር እና ሀሳብ መለዋወጥ ቢችሉ ኖሮ እስካሁን ድረስ የተፈጠሩት ክፍተቶች እና በተለይ በኅብረተሰባችን ዘንድ በአትሌቲክስ ቤተሰብ ዘንድ የተፈጠረው ግራ መጋባት አይፈጠርም የሚል አቋም አለኝ። እንደ ሕዝብ ግንኙነት ባለሙያ መስፈርቱ ዘግይቶ መውጣቱን በተመለከተም የኢትዮጵያ አትሌቲክስ ፌዴሬሽን ይቅርታ እንደጠየቀበት አስረድተዋል። የተወዳዳሪዎቹ መስፈርትን በተመለከተ ግን ታስቦበት የተሰራ ነው ይላሉ። ከዚህ በፊት የነበሩ መስፈርቶች ይፋ አይሆኑም ነበረ። አትሌቱን እንዳያቸው አይደረግም፣ ሌላውም አካል እንዲያውቃቸው አይደረግም። እከሌ ተመርጧል፣ እከሌት ተመርጣለች፣ እነ እከሌ አልተመረጡም፣ እነ እከሌ አልተመረጡም፣ በዛ መንገድ ነበር የሚሄደው። ነገር ግን ከባለፈው ዓመት ጀምሮ በተለይ ቤጂንግ ላይ በተካሄደው የዓለም አትሌቲክስ ሻምፒዮና ጀምሮ የመምረጫ መስፈርቶች ማስታወቂያ ሰሌዳ ላይ ይወጣሉ። በተለያዩ የማህበራዊ ገጾች እንዲወጡ ይደረጋል። ሰዎች አስተያየት እንዲሰጡበት፣ አትሌቶች ቅሬታ እንዲያቀርቡበት፣ የአትሌቲክስ ቤተሰቡ እንዲነጋገርበት፣ አስተያየት የሚሰጡበት ይደረጋል። ያው ያው ያው ልማድ ነው፣ አሁንም እንዲተገበር የተደረገው። ምክንያቱም ይሄ ጅምር፣ መልካም ጅምር ነው። ግልጽነት አሰራርን ያሰፍናል፣ ተጠያቂነትን ያመጣል። በዚህ በዚህ መሰረት ፌዴሬሽኑ ይሄን አሰራር አጠናክሮ መቀጠል አለበት የሚል አቋም ስለተያዘ በዛ መሰረት በዚህ አመት ያ ነገር እንዲተገበር ተደረገ። እዚህ መስፈርት ላይ ሰዓት ታይቷል፣ ደረጃ ታይቷል። በውድድር የተገኘ ደረጃ፣ የማገገሚያ ጊዜ የሚባል አለን። አንድ አትሌት አንድ ማራቶን ከረጠ በኋላ በትንሹ ሶስት ወር ማረፍ አለበት። ከዛ ሲቀጥል እንደገና የማይዋዥቅ ደረጃ የማይዋዥቅ ውጤት ያለው የሚለውም ሀሳብ አብሮ የተነሳ ነው። ስለዚህ እነዚህን ጉዳዮች በሙሉ ማካተት ለምንድን ነው የሚያስፈልገው? በሰዓት ልናገኘው የምንችለው አትሌት ወይም በሰዓት ሊገኝ የሚችል አትሌት ውጤታማ አትሌት እንዳይቀር ሰዓት ይገባ በደረጃ እንዳይ እንዳናጣው የምንችለው አትሌት ደግሞ በደረጃ አማካኝነት ይገባል። በማይዋዥቅ ሰዓት ለምሳሌ ሁለት ሶስት ውድድሮች ተወዳድረው የማይዋዥቅ ሰዓትና የማይዋዥቅ ደረጃ ያለው አትሌት ደግሞ በዚህ መስጠት ይገባል። ስለዚህ አሁን የተወዳዳሪዎቹ ቁጥር ይሰፋል ማለት ነው። አትሌቶቹ ግን በዚህ ሀሳብ አይስማሙም። ፌዴሬሽኑ ሙያ በሌላቸውና ከሀገር ይልቅ ግለሰብን በሚያስቀድሙ ሰዎች የተሞላ ነው ይላሉ። አንዳንድ አስተያየት ሰጪዎች በበኩላቸው ደግሞ አትሌቲክስ ፌዴሬሽን ውስጥ ያሉት አመራሮች ለአትሌቲክሱ ቅርብ የሆነ ሙያ ካላቸው ይልቅ ለፖለቲካ የቀረቡና የፖለቲካ ስራ መስራት የሚችሉ ከተለያየ ክልል የመጡ ሰዎች ናቸው ይሏቸዋል። ይህንን ጥያቄ ለአቶ ስለሺ ብስራት አቅርቤላቸው ነበር። ሀገሪቱን የፖለቲካ ስርዓትና የፖለቲካ አስተያየት ማየቱ ጥሩ ነው የሚሆነው ኢትዮጵያ የምትከተለው የፌዴራሊዝም ስርዓት ነው። ፌዴራሊዝም ስርዓቱ ደግሞ ሁሉም ሁሉም ነገር ላይ መስራት አለ። ይሄ እንደ አቋም እንደ እምነት የተወሰደ ነገር ነው። ስለዚህ ስፖርቱ የሚመራው በክልሎች ነው። በክልሎች የአትሌቲክስ ፌዴሬሽኖች የጋራ ጥምረት ነው። ሲጀመር የኢትዮጵያ አትሌቲክስ ፌዴሬሽን ሕልውና የሚኖረው በትንሹ ሚኒማም አምስት የክልል አትሌቲክስ ፌዴሬሽኖች ሲኖሩ ነው። እነሱ ከሌሉ የአይደብሌስ ሕግም እንደዛ ስለሚል ማለት ነው የዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር ሕግም እንደዛ ስለሚል ሩ ራሱ ፌዴሬሽኑ የኢትዮጵያ አትሌቲክስ ፌዴሬሽን እንዲኖር በትንሹ አምስት የክልል ወይም የከተማ አስተዳደር አትሌቲክስ ፌዴሬሽኖች መኖር አለባቸው። የእነሱ ጥምረት የእነሱ ውህደት ነው ሀገር ሀገር አቀፋዊ ማህበር የሚመሰርተው ወይም ነው ፌዴሬሽን የሚመሰረተው። ስለዚህ ይሄ ከምን ጋር ይጣጣማል? ኢትዮጵያ ከምትከተለው ፌዴራላዊ ስርዓት ጋር ይጣጣማል። ስለዚህ ያ ፌዴራላዊ ፌዴራላዊ ስርዓት ደግሞ ምን ይፈቅዳል? የክልሎችን ተዋጽኦ ይፈልጋል። የክልሎችን ተዋጽኦ ስለሚፈልግ ክልሎች እከሌ ይወክለናል በዚህ ጉዳይ ላይ እከሌ ይወክለናል ብለው የክልል አትሌቲክ ፌዴሬሽኖች ሲመርጡ እነዛ ተመራጦች ይሰባሰባሉ። ከተሰባሰቡ በኋላ እዛ ውስጥ መዋቅራቸውን ራሳቸው ያስቀምጣሉ። የስራ ክፍፍላቸውን ማለት ነው። ስለዚህ እዛ ጋር የሚኖረው ቦዲ ምንድን ነው? የሚሰራው የማስተባበርና የመምራት ስራ ነው። ቴክኒካል የሆነውን ወይም ደግሞ ሙያዊ የሆነውን ስራ የሚሰራው ግን ከታች ያለው በጽህፈት ቤት ደረጃ ባለሙያ ሆኖ ተቀጥሮ የሚሰራ አካል ነው የሚሰራ ረዘም ያለ ቃለምልልስ የሰጡን አቶ ስለሺ ብስራት አትሌቲክስ ፌዴሬሽን ውስጥ በእውቀትም በክህሎትም የተሟላ ችሎታ ያላቸው ሰዎች እንደሆኑ ይናገራሉ። አትሌት ኃይሌ ገብረስላሴ በበኩሉ ኮሚቴው አትሌቲክስ ፌዴሬሽኑን ካነጋገረበት ዋነኛ ነጥብ አንዱ የባለሙያዎች ጉዳይ እንደሆነ ገልጿል። እንደውም በአስር ሺህና በአምስት ሺ ለሚወዳደሩ አትሌቶች ምርጫ ከአትሌቶች በኩል ባለሙያዎች ሊሳተፉበት እንደሚገባ ዘርዝሯል። ለጊዜው ግን ስምምነት ላይ የተደረሰው የሪዮ 2016 ተወዳዳሪዎቹን በሰላም እንሸኝ በሚለው ላይ እንደሆነም ጠቁሟል። ልጆቻችንን አረጋግተን ምክንያቱም የግድ ይላል። እዚህ ጋር ሁላችንም እኔም ፌዴሬሽኑም ወይንም ደግሞ እኔም ጓደኞች እዚህ እንትን ላይ አፋፍ ማነው አፋፍ ላይ ሆነን በዚህ ውጣ በዚህ ውረድ ምናምን ማለት ምንም እንትን የለውም፣ ውጤት አይኖረውም። ውጤት የሚኖረው ቁጭ ብለሽ ተነጋግረሽ ዲስከስ አድርገሽ አንድ ነገር ላይ መድረስ ስለምቻል እሱ ላይ ነው ለመስራት እንግዲህ ክጥብዘን የተለያየም። ለስፖርት ጋዜጠኛው ታደለ ሮባ እንዲህ ያሉ ውሳኔዎች አዲስ አይደሉም። እንደዚህ አይነት ኦሎምፒኮችና የዓለም ሻምፒዮናዎች ሲመጡ ውዝግቦች መፈጠር በኢትዮጵያ አትሌቲክሱ በጣም የተለመደ ነው። ሻራት የአቴንስ ኦሎምፒክ ላይ በብርሃን ያደረገ አቶ መላኩ ጴጥሮስ መካከል በተፈጠረ ውዝግብ መሰረት ደፋር እንድትገባ ተደረገበት አጋጣሚ የሚታወስ ነገር ፌዴሬሽንም ኖረ ኦሎምፒክ ኮሚቴም ኖረ ወይም ደግሞ አልኖረ አትሌቶቹ የሚወጡት ለራሳቸው። ስለዚህ ይሄ ውዝግብ በአትሌቶቹ ላይ የሚፈጥረው ተጽዕኖ የለም ማለት ባያስደፍርም ግን ከፍተኛ ተጽዕኖ ያደርሳል የሚል እምነት ግን የለኝም። ለዛም ነው ብዙ ጊዜ ምንድነው የሚጠቀሙበት አስተዳደር ላይ የተቀመጡ ሰዎች ይሄ ኦሎምፒክ ይለፍ፣ እንደዚህ አይነት ነገሮች ካለፉ በኋላ እንነጋገራለን ይሉና እችን ሰዓት ላይ ሰላም ግርግሯን የአጥፍት ህዋት ይቀጥላሉ። ከዛ በኋላ ከኦሎምፒክስ ሲመለሱ ስሜቱ ሌላ መልክ ይቀይራል። ስለዚህ እንደዚህ አይነት ችግሮች እየተደፋፈኑ እየተደፋፈኑ ያልፋሉ። አትሌት ቀነኒሳ በቀለና አትሌት መሰለች መልካሙ አሁን የእኛ ጉዳይ አብቅቷል። ነገር ግን የአትሌቲክስ ፌዴሬሽኑ በዚህ አሰራሩ የሚቀጥል ከሆነና እኛ ላይ ይሄ ተግባራዊ ከተደረገ ሌሎች አትሌቶችስ እንዴት ይሆናሉ የሚል ጥያቄ አላቸው። ጽዮን ግርማን ለዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። ቀጣዩ የሙዚቃ ቃና እስከ ማጠቃለያ ዜና እያዝናና ያቆየናል። መልካም ምሽት። እንደምናመሻችሁ፣ እንደምንሰነበታችሁ፣ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛና የሌሎች ቋንቋዎችን ምርጥ ምርጥ ሙዚቃ መራርጠን ስለ ሙዚቃዎችና ሙዚቃውን ስለሰሯቸው ሰዎች መረጃን ወደ እናንተ የምናደርስበት ፕሮግራማችን ላይ እንገኛለን። ሙዚቃዎቹን መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። You my, Birds high, you know how my mother was one of the greatest entertainers of all time. Sun in the sky, you know how when she was performing, Ooh. she was an anomaly. She was brilliant. She was loved. And I'm feeling good. One and only Nina Stimont. Uh. እናቴ የሙዚቃ ስራዎቿን በምታቀርብበት ጊዜ የምንጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። ዋት ሀፕንድ ሲሞን በተሰኘውና የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። ዋት ሀፕንድ ሲሞን ስለ ኒና ሲሞን የህይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሄድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይ ላቭ ዩ ፖርጊ ኒና ሲሞን በ957 ዓ ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው። He understands now. I've got my poggy. Everything's alright now. He understands now. I've got my man now. I've got my poggy. Yes, I love you, poggy. Don't let him handle me and drive me mad. If you can keep me. Him handle me with his hot hands. If you can keep. When he comes. በ1960ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21 1933 ዓ.ም ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ እያለች ነበር። የፕሮቴስታንት አማኝና ሰባኪ የነበረችው እናቷን ተከትላ ቤተ ክርስቲያን በሄደችበት ወቅት በዛ ለጋ እድሜዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትን በሰባት ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገደዳት። በ1963 ዓ.ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርኒንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳም የተሰኘ ዘፈን አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚሲሲፒ ጎዳም የተሰኘውን ዘፈኗን አዳምጠን ደግሞ እንመለሳለን። got me so upset Tennessee made me lose my rest everybody knows about Mississippi God damn Alabama's got me so upset California's made me lose my rest everybody knows about Mississippi God damn can't you see it I know you can feel it Can't stand this pressure much longer somebody say a prayer Alabama's got me so upset and Tennessee's made me lose my rest everybody knows about Mississippi gone Trail. School children sitting in jail. Black cat cross my path. I think every day's gonna be my last. Lord have mercy on this land of mine. We all gonna get it in due time. I don't belong here. I don't belong there. I've even stopped believing in prayer. Don't tell me, I'll tell you. Me and my people just about do. I've been there, so I know. They keep on saying, go slow. That's what they say, go slow. That's what they say, go slow. That's what's the trouble. ኒና ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሀል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ህይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ፣ ኦልድ ጂም ክሮ፣ ፎር ውመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። ኒና ስሞን የትውልድ መጠሪያዋ የነበረው ስሟን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷን እንዳታውቅባት ለመደበቅ ነበር። በወቅቱ ትሰራበት የነበረው የምሽት ክለብ በድምጽሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምጽም ቢሆን የዋዛ አልነበረችም እና የፒያኖ ቅላጼዋን ወደ ጃዝ እና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። ፎር ውመን ኒና ሲሞን ከሰራቻቸው music out and know, for woman my skin is black my arms are long My back is strong, strong enough to take the pain inflicted again and again. What do they call me? My name is Aunt Sarah. Sarah and Sarah, my skin is yellow, my hair is long. White He forced my mother late one night. What do they call me? ኒና በ957 ዓመተ ምህረት የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚሁ አልበም ውስጥ የተካተቱት ፕላን ኮልድሪንግ፣ እና ሊትል ግርል ብሎ የተሰኙት ዜማዎቿም ተወዳጅ ነበሩ። አሜዚንግ ኒና ሲሞን በ959፣ ኒና ሲሞን ሲንግስ በ962 እና ሲልክ ሶል በ967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ህይወቷ ደስተኛ አልነበረችም። ዋት ሀፕንድ ሲሞን በተሰኘው የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና፣ ሁልጊዜ አንድ የጎደለ ነገር እንዳላት ይሰማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏና አግብታ ነው በዓመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ አውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ዋይ ዘ ኪንግ ኦፍ ላቭ ኢዝ ዴድ ኒና ለታዋቂው የሲቪክ መብት ታጋይ ማርቲን ሉተር ኪንግ ያቀነቀነችው ዜማ ነው። program is dedicated to his memory but this tune is written about him and for him and so we had yesterday to learn it and so we'll see Once upon this planet earth lived a man humble but, preaching love and freedom for his fellow men He was dreaming of the day peace would come to earth and he spread this message all across the land. turn the other cheek. he'd plead. love thy neighbor was his creed. pain, humiliation, death. He did not dread with his Bible at his side. <laughs> From his foes, he did not hide. It's hard to think that this great man. Dead. Oh yeah. Well, the murders never cease. Are they men or are they beast? What do they ever hope? Ever hope to gain? Will my country fall? Stand or fall? Is it too late for us all? And did Martin Luther King just die? in vain because he'd seen the mountain top. Hmm. Got to react. but You know what it will bring. But he had seen the mountaintop, and he knew he could not stop. Always. king mm. በእነ ማሪያም ማኬባ አይዞሽ ባይነት ወደ አፍሪካ ከተጓዞች በኋላ አሁን ገና ከራሴ ጋር ተገናኘው ስትል ኑሯን በላይቤሪያ አድርጋ እንደነበር ይነገራል። ነገር ግን የላይቤሪያ ቆይታ ኒና እንዳሰበችው ደስተኛ አላደረጋትም። የደረሰባት የአእምሮ መቃወስ ልጇ ላይም ጥቃት እንድትሰነዝር አድርጓት ነበር። ገንዘቧንም እየጨረሰች በመምጣቷ እንደገና ወደ ሙዚቃው ዓለም ለመመለስ ወደ አውሮፓ ቀናች። ኑሯን በስዊዘርላንድ ከዛም በፈረንሳይ አድርጋ በተለያዩ መድረኮች ላይ ኮንሰርቶችን አሳይታለች። እንደገና ወደ አሜሪካ የተመለሰችው በ 1985 ዓ ም ሙዚቋን ለማሳተምና ትውልድ ሀገሯ ላይ ለመጫወት ነበር። በ1998 ዓ ም ኒውዮርክ ላይ ያሳየችውን ኮንሰርት የጻፈው የኒውዮርኩ ታይምስ ዘጋቢ የኒና የድምጽ ኃይል አሁንም እንዳለ ነው ሲል ምስክርነቱን ሰጥቶ ነበር። ኒና ሲሞን የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የ80ኛ ዓመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የሕይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓ ም ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ ዓለም በሞት ተለይታለች። ኒና በሙዚቃ ስራዎቿ ያነሳቻቸው እውነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ሀይል ያላቸው ጥልቅ ዘፈኖች ናቸው እንደ ስካንድል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም በህይወት ዘመኗ ከአምስት መቶ በላይ ሙዚቃዎችን ያቀናበረች ሲሆን ስልሳ አልበሞችን አሳትማለች የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችውን ኒና በ1966 ውመን ኦፍ ዘየር እና በ1967 ፊሜል ጃዝ ሲንገር ኦፍ ዘየር የሚሉ ሽልማቶችን ተቀብላለች። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክር ያለው የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰናበታችሁ። ሄር ከምስ ሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ስምኦን ስራ ነው። ለዛሬ በሱ ልሰናበታችሁ። ደህና ደሩ። Here comes the sun. I say it's all right. It's all right. Here comes the sun, little darling. Here comes the sun. I say it's all right. Little darling, the smile will return to the faces now. Little darling. የማጠቃለያ ዜና አሰማለሁ አድማጮች። ሶማሊያ ውስጥ የሚገኘው አልሻባብ ታማኝነታቸውን ያጎደሉና ጸረ ስላም ያላቸውን ከኬንያ የተመለመሉ ሁለት አባሎቹን በሞት ቀጣ። እንዲሁም በቤይ ክልል በትናንት ሁለት ለሶማሊያ ለኬንያ እና ለዩናይትድ ስቴትስ የደህንነት መስሪያ ቤቶች ሰልላቸዋል የተባሉ ሌሎች አራት ሰዎችም በሞት ተቀጥተዋል። በሰላማዊ መንግስት ነን በሚለው አማጺ ቡድን ኃይሎች የተያዘችውን የሊቢያዋን የወደብ ከተማ ሲርቲን ለማስለቀቅ ተቃርበናል ይላሉ። ከሊቢያው የአንድነት መንግስት ጋር የቆሙ ኃይሎች አንድ ቃል አቀባይ እንደገለጡትም ዋናው አዛዥ ሸሽቶ ጫካ ገብቷል። የባንግላዴሽ ባለስልጣናት እንዳስታወቁት በብሔራዊ ደረጃ በጀመሩት አሰሳ 37 ተጠርጣሪ ጂሃዲስቶችን ዛሬ ቅዳሜ በቁጥጥር ስራ አውለዋል። ይህ እርምጃ የተወሰደው ተከታታይ ጥቃትና ግድያ በአናሳዎች እንዲሁም በሃይማኖት ተሟጋቾች ላይ ከደረሰ በኋላ መሆኑ ታውቋል። በአብዛኛው ሙስሊሞች በሚኖሩበት አካባቢ በተጀመረው ጸረ ነውጠኞች አሰሳ የዛሬዎቹ ተጠርጣሪዎች ተጨምረው ጠቅላላ በቁጥጥር ስር የዋሉትን ጂሃዲስቶች ቁጥር 2500 ያደርሰዋል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለፖርቶሪኮ ኢኮኖሚ መደጎሚያና ዕዳ ማቅለያ የሆን ዘንድ የቀረበውን ህግ የመወሰኛው ምክር ቤት በፍጥነት እንዲያጸድቀው አሳሰቡ። ዜናው አበቃ። የተከበራቸሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እሁድ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ፕሮግራሙን በመድራልን በንጉሡ ታምሬና፣ ባስተናገድኳችሁ በእኔ በሰለሞን ክፍሌ ስም ልሰናበት። ሰላም፣ ደህና ደሩ።